የኢትዮጵያ ታሪክ ተመራማሪና ወዳጅ የፕሮፌሰር ሪቻርድ ፓንክረስት የቀብር ሥነ ሥርዓት ዛሬ በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ተፈጽሟል። አባቴ ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር ብለዋል በሥነ ሥርዓቱ ላይ የተናገሩት ልጃቸው ዶክተር አሉላ ፓንክረስት። እስክንድር ፍሬው የቀብር ሥነ ሥርዓቱን ተከታትሏል። Bye. <laughs> ታላቁ የኢትዮጵያ ወዳጅ ሪቻርድ ፓንክረስ ተሸኙ። አገሬ በሚሏት ልጄ በምትላቸው ምድር የመጨረሻ ስንብታቸው ሆነ። አስከሬናቸውም የጣሊያንን ወረራ ከኢትዮጵያ ጋር ሆነው ከታገሉት እናታቸው ሲልቪያ ፓንክረስት ጎን አረፈ። በመንበረ ጸባዖት ቅድስት ስላሴ ካቴድራል የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ከነ ማዕረግ ልብሳቸው አስከሬኑን አጅበው ተጉዘዋል፣ በቀብር ስነ ስርዓቱም ላይ ተገኝተዋል። ፓንክረስትና ቤተሰቦቻቸው በቅብብሎች የቀጠሉት ውለታ እንደ ኢትዮጵያዊ አርበኝነት እንደሚቆጠር ለማስታወስ በቀብር ስነ ስርዓቱ ላይ የተናገሩት የፕሮፌሰር ሪቻርድ ፓንክረስት ልጅ ዶክተር አሉላ ፓንክረስትም በቅብብሎች ስለቀጠለው የፓንክረስትና ቤተሰቦቻቸው የኢትዮጵያ ፍቅር ጠቅሰዋል። አባቴ ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር። የፋሺስት ጣሊያን መንግስት ኢትዮጵያን ስትወር አባቴ የሰባት ዓመት ጨቅላ ልጅ ነበር። ኢትዮጵያ ነፃነቷን ለማስከበር ያደረገችውን ትግልና የአርበኞቿ ተጋድሎ ለዓለም ሕብረተሰብ ለማሳወቅ የአባቴ እናት ሲልቪያ አዲስ ዘመንና የኢትዮጵያ ዜና የሚባለው ጋዜጣ ስታሳትም አባቴ ከጎኗ ነበር። አያቴ ሲልቪያ ለኢትዮጵያ ያላትን ፍቅርና አድናቆት ለልጇ እንዳስተላለፈችው ሁሉ አባቴ ደግሞ በበኩሉ ለእኔና እህቴ ሲያሳድገን ለኢትዮጵያ ታሪክና ባህል ያለውን አክብሮት አስተላልፏል። እኔን አሉላ ብሎ ሲሰይመኝ፣ እህቴን ደግሞ ታሪክ ብሎ ስም አወጣላት። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ 1940 ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት በእናታቸው የተጀመረውን ውለታን የቀጠሉት የኢትዮጵያ ጥናትና ምርምር ተቋም መስራች አባልና የመጀመሪያ ዳይሬክተር ናቸው። በኢትዮጵያ ታሪክ ላይ ያተኮሩ በርካታ መጽሐፍትንና መጣጥፎችንም አሳትመዋል። የቀዳማዊ ኃይለ ሥላሴ መንግስት ከስልጣን መውረዱን ተከትሎ ወደ ትውልድ ሀገራቸው እንግሊዝ ተመልሰው ለተወሰኑ ዓመታት በዚያ ቆይተዋል ፓንክረስት በርቀትም ሆነው ግን ለኢትዮጵያ መቆርቆር መታገላቸውን ቀጥለዋል። በወቅቱ በምዕራብ ጀርመን የኢትዮጵያ አምባሳደር የነበሩት ዶክተር ኃይለ ገብርኤል ዳኜ ይህንኑ ነው ያብራሩት። በ69 ላይ ኢትዮጵያ ከጎረቤት ሀገር ተወረረች በሶማሊያ አዎ። ከውስጥ ደግሞ ኢትዮጵያ ብዙ ውዝግብ ነበር እንደርስ በርሳ እርስ በርሱ ከኤርትራ ጋር ምናምን ሁሉ እና ኢትዮጵያ ወደቀች የሚባልበት አለቀላት የሚባልበት ጊዜ ነው በዚያን ጊዜ ሪቻርድ ይህን ትልቁን የቢቢሲ የተባለውን ዜና ማሰራጫ በመጠቀም የታሪክ እውቀቱን በመጠቀም ደጋግሞ በየጊዜው ኢትዮጵያ የመኖር መብት አላት እያለ ለዓለም ይታገል ነበር። እኔ በጣም ያኔ እንግዲህ አምባሳደር ነበርኩ ቦን፣ ጀርመን ሀገር እና እንከታተልም ነበር። እና እኛ ሁላችንም፣ ያው እንደምታውቀው፣ አገሪቱ አለቀላት እንዴት ትዳን የሚል እንትን ነበረን እና በዛ ሁናቴ እንዳለ ወዲያው እንግዲህ ነገሩም ሲረጋጋ ሪቻርድ እኔ ጋር መጣ ጀርመን ሀገር እና ብዙ ተዋየን። እንዲህ ሪቻርድ አንተ እኮ ኢትዮጵያዊ ነህ እና ውጭ እኮ ልትቀር አትችልም መመለስ አለብህ የሚል እኔ ለኢትዮጵያ መንግስት፣ በውጭ ጉዳይ ሚኒስቴር በኩል አስታወቅኩ። ከተወሰኑ ዓመታት የእንግሊዝ ቆይታ በኋላ ወደ ኢትዮጵያ ተመልሰው የመጡት ፓንክረስት የምርምር ስራቸውን ዘርፈ ብዙ አስተዋጽኦአቸውን ቀጥለዋል። በዛሬው የቀብር ስነ ስርዓት ላይ ይህ ዘርፈ ብዙ አስተዋጽኦ በተለያዩ ተናጋሪዎች ተጠቅሷል። ከኢትዮጵያ ጋር ያላቸው ቁርኝት ተብራርቷል። ኢትዮጵያን ሀገራቸው፣ ህዝቦቿን ህዝባቸው አድርገው የኖሩ ሲሉ ነው የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም የገለጿቸው። ውለታቸው በኢትዮጵያውያን ዘንድ ሲታወስ እንደሚኖርም ተናግረዋል። ለኢትዮጵያ የነበራቸውን ቃል ኪዳናቸውና አላማቸውን እስከ መጨረሻው የጠበቁ የሀገራችን ታማኝ አገልጋይ ነበሩ ማለት ይቻላል። በዚህም የሀገራችን ህዝቦች ለዘመናት ሲያከብሯቸውና ና ሲዘክሯቸው ይኖራሉ። ፕሮፌሰር ፓንክረስ በመወለድ ሳይሆን በምርጫ በኢትዮጵያ ፍቅር ታስረው የህይወታቸውን ዘመን አብዛኛውን ጊዜ በኢትዮጵያ ስለ ኢትዮጵያ ኖረው በመጨረሻም በኢትዮጵያ የህልፈተ ህይወታቸውና የእረፍታቸው መቋጫ ቦታ እንድትሆን መርጠው አልፈዋል። ኢትዮጵያውያንም የኒህን ሰው ገድልና ውለታ አይዘነጉም፣ ታሪካቸውን ይዘክራሉ፣ አብነታቸውንም ይከተላሉ። የሀዘን መግለጫ መልእክታቸው በእኚሁ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም በኩል የተነበበው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፓንክረስት የኢትዮጵያ ፍቅር ቤተሰባዊ መሆኑን ያብራሩት ፕሮፌሰር ሪቻርድ ፓንክረስት የኢትዮጵያ ፍቅር ከቤተሰብ የተቀዳ በኋላም እየተቀጣጠለ ለትውልድ ሲወርድ የኖረ በአንድነት የተገመደ ሰንሰለት ነው ለማለት ያስደፍራል። እናታቸው ሲልቪያ ፓንክረስት የፋሽስት ወራሪ ሀገራችን በወረርበት ወቅት ድርጊቱን በዓለም ሚዲያዎች በማውገዝ እንዲሁም ከኢትዮጵያውያን ጎን ተሰልፈው የውጭ ኃይሎችን በማስተባበር ለሀገራችን ዘመን የማይሽረው ውለታ የዋሉ ሲሆን ፕሮፌሰር ሪቻርድ ፓንክረስትም የእናታቸውን ፈለግ በመከተል ለኢትዮጵያ ታሪክና ባህል እድገት በሙያቸው ከፍተኛ ድጋፍ ሲያደርጉ ያለፉ ምሁር ናቸው። በቀብር ስነ ሥርዓቱ ላይ የሪቻርድ ፓንክረስት ቤተሰቦችና ወዳጆች፣ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እና ሌሎች የሃይማኖት መሪዎች፣ ዲፕሎማቶች፣ አንጋፋ ምሁራንና በርካታ ታዳሚዎች ተገኝተዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ሳምንት ነው። ይህ በእንዲህ እንዳለ ታዲያ ትናንት ሰኞ ሊፈጸም የነበረው የፕሮፌሰር ሪቻርድ ፓንክረስ የቀብር ስነ ስርዓት ወደ ዛሬ ማክሰኞ የተላለፈው ከቤተሰብ በቀረበ ጥያቄ እንጂ ሌላ በምንም ምክንያት አለመሆኑን የባህልና ቱሪዝም ሚኒስቴር አስታውቋል። ጥያቄው የቀረበው ከውጭ የሚጠበቁ የቤተሰብ አባላት በቀብር ስነ ስርዓቱ ላይ እንዲገኙ በማሰብ መሆኑ በሚኒስቴር መስሪያ ቤቱ የሕዝብና ዓለም አቀፍ ግንኙነት ዲሬክተር አቶ ገዛኝ አባተ ለአሜሪካ ድምፅ ተብራርቷል። ሪቻርድ ፓንክረስትና ቤተሰቦቻቸው የኦርቶዶክስ እምነት ተከታዮች መሆናቸውን የገለጡት አቶ ገዛኝ ከቀብር ቦታ ጋር በተያያዘ የተፈጠረ መስተዋጎል አልነበረም ብለዋል። እሱ ታሪክ እኔ አላውቀው በእውነት። ከመጀመሪያው ከቤተሰብ ወደ ባህልና ቱሪዝም ሚኒስቴር አረፉ ሲባል የጠየቅ ነው ጥያቄ፣ እምነታቸው ምንድን ነው? የት ነው የሚያርፉት? ክርስቲያን ናቸው ኦርቶዶክስ ናቸው እኛንን የምናስታማቸው እኛው ጋኔ ያሉት። ስለዚህ እናታቸው ባረፉበት ቅዱስ ስላሴ ነው አሉ። ይህንን እንደ አመራር ከፓትርያርኩም ጋር ከሚመለከታቸው አካል ጋር ተነጋገርን። መጨረሻ ላይ አናውንስ አደረግን። ሩመር አሁን አንተ እንዳልከው ዝም ብሎ ሰዎች እለኔም ሲያወሩ ሲጠይቁም እሰማለሁ። እኔ ጋ ከቅድስት ማርቆስ ቤተ ክርስቲያን የክርስትና ስማቸው ያዘለ በመጀመሪያ ሊስት ላይ እንደተመዘገቡ የተጠቀመጠበት ነገር አለ። የሰው ሃይማኖት ሲጀመር ራስ ባለቤት ከዛ ደግሞ የቅርብ ቤተሰብ ነው የሚያውቀው። እነሱም አያውቁትም እንደዚህ የሚያስወሩ ሰዎች ሄዱ የሚባሉ ሰዎች እነማን እንደሆኑ ማያውቁም። ቤተሰብ ሁሉ ግራ ተጋብቶ ነበር። የተላለፈው ግን የዶክተር አሉላ ልጅ የእኔ መረጃ ያለ መረጃ በፓስፖርትና በጉዞ ቀኑ የተላለፈው ማለት ነው። የቀብር ስነ ስርዓቱ እሁድ ማታ 12 ሰዓት አካባቢ ከቤተሰብ ተደወለ። ሚኒስትሮች፣ ሌሎች አባላት ጋር ተነጋገርን። ይሄ ሀዘን የቤተሰብ ነው በዋናነት ህዝብ እንደ ያደረጉት አስተዋጽኦ ሁለተኛ ነው። ሀዘኑ ግን ላጣው ለልጃቸው ለአያት እንደዚህ ያለ ይወርዳል አይደለም፣ ለልጅ ልጅ ነው እና እነዚህ ሰዎች ደግሞ ሀዘን ላይ ይህን ችም ልጅ ደግሞ እንዴት እንዳሳደጓት እንዴት እንደሚታወቅ የያትን ነገር ማንም ሰው ያውቀዋል። ስለዚህ አንድ ቀን ብናሸጋግረው ምንድን ነው የሚለው ነገር ተነጋገርን። ያ ዶክተር አሩራ ስለምትመጣ ሌሎችም ቤተሰቦች የሚመጡ አሉ። ስለዚህ ተላለፍልን የሚል ጥያቄ መጣ። ወዲያውኑ ለሚዲያ ይህን መረጃ ሰጠሁ። ይሄ ነው እንግዲህ ያለው የሚያወሩ ሰዎች የሉም ብዬ መደምደም አልችልም። እኔ ከመጀመሪያ እስከ መጨረሻው ግን ከቤተሰቡ ጋር ከኮሚቴው ጋር ያለ ግንኙነት የኦርቶዶክስ እምነት ተከታይ መሆኗን ነው። እኔም ጋር በኢሜል የላኩት መረጃ ለአንተም ላሳየ የሚችለው ከቤተ ክርስቲያን የተጻፈላቸውን ደብዳቤ አይቶ ነው። ሲኖዶስም ዝም ብሎ አይወስንም። የሚወስነው አካል በዚህ መልክ ነው የሚወስነው እና የተላለፈበት በዛ ምክንያት አይደለም። ሲኖዶሱ ግን መጀመሪያ በጥርጣሬ እዚህ ላይቀበሉ ይችላሉ የሚል ውሳኔ አስተላልፉ ነበር። እሱን እኔ ምንም መረጃ የለኝም። እኔ ባህልና ቱሪዝም ህዝብ ግንኙነት ኃላፊ ነኝ። የሚደርሰኝ መረጃ እሰጣለሁ። ቤተ ክህነት ጋር ሂዶ ቦታውን የማስፈቀድ አንዱ በመንግስት ደረጃኛ የሚያዝ ነው። ቢሆንም ክብርት ሚኒስትሯ ጉዳዩን ይዘው ተነጋግረዋል። እንደ ሚኒስቴር መስሪያ ቤት የጽህፈት ቤት ኃላፊውም ደብዳቤ ጽፈዋል። ልጁ የሰጠውን ምስክርነት አንዳንድ መረጃዎች በምንጠይቅበት ሰዓት መጥቷል። ውሳኔ ተወስኖ ነው ለምን መረጃ ይፈልጉታል የሚለውን ነገርኛ አናውቅም። ስለዚህ ሲኖዶስም ላይ እኔ አልገባሁም። ከአባቶችም የሰጠኝ መረጃ የለም። እኔ ማውቀው ክርስቲያን ሆነው መረጃ መምጣቱ በእጄ ላይ ያለ መረጃ ላስነብብህ ይችላል። እናም የሪቻርድ ፓንክረስት የቀብር ስነስርዓት ከሰኞ ወደ ዛሬ ማክሰኞ የተላለፈው በቀብር ቦታም ሆነ በምንም አይነት ሌላ ምክንያት አለመሆኑን ነው የባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኸኝ አባተ የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ